የቀድሞ የኢትዮጵያ ፕሬዚዳንት ዶክተር ነጋሶ ጊዳዳ በመንግስት የስልጣን አመራር ዘመናቸው የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ የፓርቲ አባልና ስራ አስፈጻሚ አባልም በመሆን እንዲሁም ከፍተኛ አመራር ውስጥም የነበሩ ናቸው ትለናለች ጽዮን ግርማ በተከታዩ ቅንብሯ አሁን በፓርቲ ውስጥ የተደረገውን ሹምሽር አንድም አስመልክቶ አስተያየት እንዲሰጡ ተጠይቀዋል። ነወደቅ ነበሩ። ዶክተር ነጋሶ ጊዳዳ ለቃለ ምልልስ ፈቃደኛ ስለሆኑ በጣም እናመሰግናለን። ምንም እንኳን ፓርቲ ስልጣኖትን ወይም የፓርቲ ውስጥ የነበሩትን አመራር ከለቀቁ ረዘም ያለ ጊዜ ምናልባትም ከ15 ና ከ16 አመት በላይ ቢሆኖትም፣ ነገር ግን በኦሮሞ ህዝብ ዴሞክራሲያዊ ድርጅት ወይም ኦህዲድ ውስጥ የስራ አስፈጻሚ ኮሚቴ ጀምሮ ከፍተኛ አመራር ላይ የነበሩ እንደመሆኖ ትላንትናና ዛሬ አዲስ ነገር ተሰምቷል። የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦሄዲድ ሰሞኑን በአካሄደው ማዕከላዊ ኮሚቴ ስብሰባ ላይ የድርጅቱን ሊቀመንበር አቶ ሙክዳር ከድርንና ምክትል ሊቀመንበሮ አስቴር ማሞን አሰናብቶ በምትካቸው የጨፌ ኦሮሚያ አፈ ጉባኤ የሆኑትን አቶ ለማ መገርሳን የኦህዲድ ሊቀመንበር አድርጎ ሲመርጥ በፌዴራል መንግስት የትራንስፖርት ሚኒስቴር የሆኑት ዶክተር ወርቅነህ ገበየውን ደግሞ የኦህዲድ ምክትል ሊቀመንበር አድርጎ መርጧል። እንግዲህ ከመንግስቱና ከፓርቲው መግለጫ እንደሰማነው በስልጣን ላይ የነበሩት አቶ ሙክታርና ወይዘሮ አስቴርማሞ በፈቃደኝነት ከስልጣናቸው መልቀቃቸውን ሰምተናል። እርስዎ በዚህ ሹምሽር ላይ ምን አስተያየት አሉት? ይሄ ሹምሽር ምን ያሳያል? ካልፎ ተሞክሮ፣ አንደኛ ይሄ በፈቃዳቸው ጠይቀው ነው ስልጣን የለቀቁት የሚለው የነበረ አሰራር ነው። እውነቱን አይገልጽም። ይሄኛው ብዙ ጊዜ እውነቱ ወይ ውሳኔ ተወስዶባቸው የሚለቁት እንጂ በፈቃዳቸው ስልጣን ለቀቁ የሚለው አይዋጥልኝም ለኔ። እና እኔ እንደሚመስለኝ ይሄ ፕሬዚደንትና ምክትል ፕሬዚደንት ወረዱ ማለት ትልቅ መልእክት ነው የሚሰጠኝ እኔ። ቀላል ነገር አይደለም። ምን አይነት መልእክት ነው የሚሰጡት? ለእኔ የሚሰጠው መልእክት በኦፒዲ ውስጥ ዘንድሮ ከአስር ወራት በላይ የተካሄደውን እንቅስቃሴ፣ የህዝቡን ጥያቄዎች የሚሰማ አካል ህዝቡ እምነት እንዳጣበት ተረድቶ ልውጥ መምታት አለበት ብሎ ውሳኔ እንዲሰጥ የመጣ እንቅስቃሴ ይመስለኛል። ከውስጥ ከኦፒዶ ውስጥ ይሄ ነው ዋናው ጥያቄ። ይሄ ይሰራል ወይ? አሁን የተደረገው ለውጥ ውጤት ያመጣል ወይ? ብን ጥያቄ በሚፈለገው መንገድ ያስመልሳል ወይ? እርምጃው በሁለት ሰዎች ብቻ ሳይሆን ከእስከ ታች ድረስ ቀበሌ ድረስ እርምጃዎች ይወሰዳሉ ወይ? ድክመት ያለባቸው ሰዎች እና ጥፋት ያደረጉ ሰዎች ላይ እርምጃዎች ይወሰዳሉ ወይ? የኦህዴድ ድክመት ወደ ጥንካሬ እንድመለስ ይደረጋል ወይ? የሕዝቡ ጥያቄዎች መልስ ያገኛሉ ወይ? የሕዝቡ ጥያቄዎች መልስ ካላገኙ እንግዲህ ዝም ለውጥ አልመጣም ማለት ነው እና ስለዚህ ኦህዴድ ብዙ ሚስቴኮችን ሰርቷል ዘንድሮ ኢህአዴግንም ጨምሮ ማለት ነው። እንደገና ህገ መንግስቱም የተጻፈበት ሁኔታ ነው ያለው። ዶክተር ነጋሶ ለአቋርጦትና እዚህ ጋር አሁን ያነሱት ኦህዲድ ዘንድሮ ስህተቶችን ሰርቷል ብለው ነው። ምንድን ነው ተሰርቷል ያሉት ስህተት? ይሄ ስህተትስ ዘንድሮ ነው የተሰራው? ሲሉ ከዚህ ቀደም ፓርቲው በአግባቡ ስራውን እየሰራ ነበር እያሉ ነው? አይ አክቹዋሊ ለማለት የፈለግኩት ዘንድሮ እንደ ኦህዴድ ብቻ ሳይሆን ኢህአዴግ በጋራ ነው ስህተቶች ተሰርተዋል። በተለይ ኦህዴድ በምመለከት ኋላ ላይ ራሱን አስተካክሎ አዲስ አበባ ማስተር ፕላን ይቁም ብለናል አል- እንጂ ሀያ አንድ አመት ከቆየ በኋላ እስከ አሁንም ድረስ ይወጣል የተባለው ህግ አልወጣም። አንደኛ እሱ አንቀጽ አርባ ዘጠኝ የህገ መንግስቱ አንቀጽ አርባ ዘጠኝ አንቀጽ አምስት እስካሁን ድረስ ህጉ አልወጣም። አንዱ ትልቁ ሲስተት ኦህዴድ ከዚህ በፊትም እስካሁን ድረስም ታግሎ ይህንን አንቀጽ ህግ ያለ እንዲወጣ ያለ ማድረጉ ህገ መንግስቱን የማስከበር ችሎታ ነበረው ወይስ አልነበረው? ሁለተኛ ዘንድሮ የፌዴራል ሰራዊትና ፖሊስ በፌዴራል ታዞ ገብቷል ኦሮሚያ ውስጥ። እና ይሄም በህገ መንግስቱ መሰረት አይደለም። ህገ መንግስቱ የሚለው ክልሉ ሰላምና መረጋጋትን በጠበቅ አልችልም ብሎ ካለ ለፌዴራል ፓርላማ ማመልከቻ አቅርቦ እሱ ከወሰነ በኋላ ነው የፌዴራል መንግስት ሰራዊቱን የሚልከው። ይሄም አንድ ስተት ነው። በዚህም ላይ እንግዲህ የወደድ ይህ እንዲሆን አላደረገም አንዱ ስተት ነው። ሌላው ደግሞ ስህተት ብዙ ሰብአዊ መብቶች ጥሰት ተካሂዷል። ሰዎች ተገለዋል፣ እና በጣም በሚያሳዝን ሁኔታ የተከሰቱ የሰብአዊ መብት ጥሰቶች ነበሩ። ይህም ኦህዴድም ያለበት እንግዲህ ኦህዴድ እንዴት ይደረጋል ብሎ አልተከራከረም። እና ከዚህ አኳያ ከራሱ ኢህአዴግ እና ኦህዴድ ስተሰተናል ችግር አለብን ብሎ ብሎ ካመነው ና እናስተካክላለን፣ ካለው በተጨማሪ እነዚህ እዚህ አይነት ስህተቶች አሉ እና ስለዚህ ከነዚህ ስህተቶች ና እሱም ባመናቸው ነው የመልካም አስተዳደር የሙስና እንደዚህ እንደዚህ በመሳሰሉት ጉዳዮች ህዝቡ አመኔታውን አቷል በኦህዴት ላይ። ዶክተር ነጋሶ እዚህ ጋር ያው እርሶም እንዳሉት ከተለያዩ ሚዲያዎችም እንደሰማ ነው አገር ውስጥ ከሚታተሙ እንደዚሁም ደግሞ ከመንግስት ቴሌቪዥን ጣቢያዎችም እንደዚሁ ሬዲዮች እንደሰማ ነው ኦህዲድ ተደጋጋሚ ግምገማ ማካሄዱንና ጥልቅ እንደውም ተሀድሶ እንደሚያደርግ እነዚህንም ነገሮች እንደሚያሻሽል ገልጾ ከዚህ አንጻር ነው የድርጅቱን ሊቀመንበርና ምክትል ሊቀመንበር ከኃላፊነት ማንሳቱና እንደዚሁም ሌሎችን መሾማቸውን ያሳወቀው። ስለዚህ አሁን እርስዎ ያሉት ችግሮች እነዚህ ሰዎች በመሾማቸው አዲስ ሰው በመምጣቱ ለውጥ ሊያመጣ አይችልም ወይ? ግፊት ስላለ ነው ግፊት መኖር አለበት፣ መቼም እርምጃ ለመውሰድ እነዚህ ግፊቶች ከሁለት አቅጣጫ ሊመጡ ይችላሉ። በአንዱ በኩል ኢህአዴግ ራሱ ሌሎች ድርጅቶችም ያሉበት አመራሩ ግፊት አድርጎ ግምገማ አድርጉና እነዚህ ሰዎች አውርዱ ብሎ ነው ወይስ በሌላ መንገድ ግፊቱ ከሰፊው የኢህአዴግ አባላት ነው የመጣው እና እነዚህም ብቻ ሳይሆን ሌሎችንም በሌሎችም ላይ እርምጃ ውሰዱ፣ ማስተካከያ አምጡ ብሎ ግፊት መጥቶ ይሆናል። ግፊቱ ከዛ በኩል መጥቶ ሰዎች እንዲለወጡ ከተደረገ ይሄ ጉልቻ ቢቀያየር ወጥ አያጣፍጥም የሚባለው ነገር አለ። ከህዝቡ ከህዝቡ እና ከሰፊው የወደድ አባላት የመጣ እርምጃ ከሆነ ለውጥ ይመጣል ብዬ ነው የምገምው። ይሄ እንግዲህ በሁለት ሰዎች ብቻ ሳይሆን ከላይ እስከ ቀበሌ ድረስ የሚስተካከል ነገ ሰዎችም በለወጥ ብቻ ሳይሆን እርምጃም ወስዶ ተጠያቂነት እርምጃም ከወስዶ ሲተት የሰሩት ሰዎች ማስተካከያ እርምጃዎች ካልተወሰደ በስተቀር ይሄም ለውጥ ላመጣ ይችላል ግን የህዝቡ ክፍት እንቀጥላል ማለት ነው። በጣም አመሰግናለሁ ዶክተር ነጋሶ ጊዳዳ ለሰጡን ቃለ ምልልስ። እሺ እኔም